ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ሕዝብ ከቤኒሻንጉል ጉሙዝ እየተገደሉ ያሉ ይቁም፣ ከየቦታው እየተፈናቀለ ያለው የኦሮሞ ሕዝብ እንዳይፈናቀል እሱ መንግስት እንዲያስቆምልን በኦሮሚያ ክልል የተለያዩ አካባቢዎች በዛሬው ዕለት በተካሄዱ ሰላማዊ ሰልፎች የተሳተፉ ሰልፈኛ ናቸው። በዜና መጽሔት ክፍለ ጊዜ ሙሉውን ዝርዝር እናቀርባለን። በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመግባባት መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መከራ ፍቅርና ይቅርባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች ተገቢ አብረን እንድንሰለፍ ለማድረግ ነው። የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ናቸው። ትናንት እዚህ ዩናይትድ ስቴትስ ዋሽንግተን አካባቢ ለኢትዮጵያውያን ካደረጉት ንግግር የተወሰደ ነው። ዘገባ አለን በአብይ ርዕስ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በሳምንታዊ ቅንብሮች፣ ስፖርትና ፍቃነክርሶች እንዲሁም ሌሎች ዘገባዎች እንቀርባለን። አሁን አስተናጋጆቻችሁ አሉላ ከበደ እና አዲሱ አበበንን። ፕሮግራሙን የምትመራው ብርሃን አይሉ። ዜናው ይቀድማል። በኦሮሚያ ክልል የተለያዩ አካባቢ የሰዎች ሞትንና መፈናቀል በመቃወም ሰልፍ ተደርጎ መንግሥት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግሥት በበኩሉ የሰልፈኞቹ ጥያቄ አግባብ ያለው መሆኑን ገልጦ ችግሩን ለመፍታት በጥረት እየተሰራ መሆኑን አመልክቷል። በተለያዩ የዓለም ሀገራት በሚገኙ 59 የኢትዮጵያ ኤምባሲዎችና የቁንስላ ጽፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። አዲሱ ድልድል በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጧል። በዚህም ላይና ቀደም ሲል ባነበብኩት ዜና ላይም መጽሔት ዘገባ ይኖረዋል። በዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳ ሚኒስትር ቲቦርናሽ በኢትዮጵያ ያደረጉትን ጉብኝት አገባደው ይፋዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ሚኒስትሩ አስመራ አየር ማረፊያ ሲደርሱ የአሜሪካ ኤምባሲ ከፍተኛ ኃላፊዎችና የፕሬዚዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ ተቀብለዋቸዋል። ሚኒስትር ቲቦርናሽ ነገ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ሁለቱን አገሮች በሚመለከቱ ጉዳዮች ላይ እንደሚመክሩም ታውቋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለፓኪስታኑ ጠቅላይ ሚኒስትር ኢምራን ካሃን በላኩት ደብዳቤ ለአፍጋኒስታን ሰላም በታቀደው ድርድር ላይ ኢስላማባድ ታሊባንን ወደ ውይይቱ ጠረጴዛ እንድታመጣ ጠየቁ። ጠቅላይ ሚኒስትር ካህን ዛሬ ማለዳ የፕሬዚዳንት ትራምፕን ደብዳቤ ለጋዜጠኞች ይፋ አድርገው ሲያበቁ የታሊባን ተዋጊዎች ወደ ሰላሙ ውይይት ለማምጣት ፓኪስታን የተቻላትን ጥረት ሁሉ እንደምታደርግ ገልጠዋል። ከዚያም የውጭ ጉዳይ ሚኒስቴር አፈቀላጤ መሐመድ ፋይዛል ዝርዝር ነጥቦችን ያካተተ መግለጫ ይፋ አድርገዋል። ሩሲያ በቅርቡ ዩክሬን ላይ ባደረገችው ጥቃት የተነሳ የተባበሩት መንግስታት ድርጅት ስብስባ ሊቀመጥ መሆኑ ተሰማ። ሩሲያ በዩክሬን የባህር ኃይል ላይ መርከቦች ላይ ያደረሰችው ጥቃት የድርጅቱ የዚህ ሳምንት ስብሰባ ቀዳሚ አጀንዳ እንደሚሆን የተገለጠው የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ማክሰኞ ብራስልስ ውስጥ ሊካሄድ በታቀደው ስብሰባ ላይ ከሚገኙት ውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ታውቋል። ሩሲያ ባለፈው ሳምንት በዩክሬን መርከቦች ላይ ያደረሰችው ጥቃት ወደ ከፋ ጦርነት እንዳይሄድ ኪየቭ አስጠነቅቃለች። ሞስኮ በኩሏ ዩክሬንን በጠብጫሪነት ትከሳለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከቻይናው ፕሬዚዳንት ዢ እንደ እንደገና ዢ ዢንፒንግ ጋር የልብ ወዳጅ እንደሆኑ በልበ ሙሉነት ተናገሩ። እናም አሉ ትራምፕ ከቻይና ጋር በምናደርገው የንግድ ስምምነት የአሜሪካ ገበሬዎች ምርቶቻቸውን ለቤይዥንግ ለመሸጥ ይቻላቸዋል። ሁለቱ የዓለም ታላላቅ ኢኮኖሚዎች ፕሬዚዳንት ትራምፕና ፕሬዝዳንት ሺ ባለፈው ቅዳሜ አርጀንቲና ላይ በመጪዎቹ ዘጠና ቀናት አንዱ በሌላው አገር ላይ አዲስ ቀረጥ ላለመጣል የንግድ ስምምነት ከተፈራረሙ ወዲህ የእስያና የአውሮፓ የአክሲዮን ገበያ ከፍ ማለቱ ታውቋል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከወላጆቻቸው ተለይተው ብቸኛ የሆኑ ፍልሰተኛ ህጻናት ለወሲባዊ ጥቃት ለጾታዊ ወከባ የተጋለጡ መሆናቸውን ከዓለም አቀፉ የቀይ መስቀል ፌዴሬሽንና ከቀይ ጨረቃ ማህበራት ይፋ የሆነ መግለጫ ተመልክቷል። የቤተሰብና የወላጆች ጥበቃ የሌላቸው ህጻናት ብቻቸውን ወደ ፍልሰት ሲገቡ በዓለማችን ከፍተኞቹ ተጠቂዎች እነርሱ ናቸው ይላል መግለጫው ብቸኝነትና አስተማማኝነት የጎደለው በሚል ርዕስ ያወጣው መግለጫ ይፋ የሆነው መንግስታት አስተማማኝ የሆነ ዓለም አቀፍ የፍልሰተኛነት ህግ ለማውጣት ማራኬሽ ውስጥ ከመሰብሰብ ከመሰብሰባቸው አንድ ሳምንት አስቀድሞ መሆኑ ነው። ዓለም አቀፉ ህግ መንግስታት ለፍልሰተኞች አስተማማኝ የሆነ ህግ ለማውጣት እድል እንደሚሰጣቸውም ተገምቷል። በየመን ሽምቅ ተዋጊዎች ይዞታ ስር ባለችው ሳና የሚገኙ የሁቲ ቁስለኞች ተዋጊዎች ስዊድን ሊካሄድ የታቀደው የሰላም ድርድር ከመጀመሩ አስቀድሞ እንዲወጡ እየተደረገ መሆኑ ታወቀ። ቁስለኞቹ በአምቡላንስ እየተጫኑ በተባበሩ መንግስታት ድርጅት ቻርተርድ አውሮፕላን ለመጓዝ ወደ አየር ማረፊያ ነው እየተወሰዱ ያሉት። ሳውዲ መራሽ ጣምራ ኃይልም የቁስለኞቹን መውጣት እንዳጸደቀ ተገልጧል። የየመኑ ውጊያ አገሪቱን በረሃብ አፋፍ ላይ እንዳደረሳት ይታወቃል። ወደ ሰባ ከመቶ የሚሆነው የአገሪቱ ምግብና ሌሎች አስፈላጊ ቁሳቁሶች የሚላኩት በወደብ በኩል መሆኑም ታውቋል። ቃታር ከመጪው የአውሮፓውያኑ አዲስ ዓመት ሁለት ሺ አስራ ዘጠኝ አንስቶ ከኦፔክ አባልነት እንደምትወጣ አስታወቀች። ከነዳጅ አምራች ሀገሮች ድርጅት ኦፔክ አባልነት እወጣለሁ ያለችው ቃታር የተፈጥሮ ጋዝ አምራች ለመሆን በማቀዷ መሆኑም ገልጣለች። የሀገሪቱ የሀይል ማመንጫ ጉዳዮች ሚኒስትር ሳአድ ሸሪዳ አልካቢ ናቸው። ይህን ያልተጠበቀ ዜና በዛሬው ዕለት ዱሃ ውስጥ ለጋዜጠኞች ይፋ ያደረጉት ሚኒስትሩ በዚሁ መግለጫቸው ዓለማችን ትልቁ የተፈጥሮ ጋዝ አምራች ምርቱን በአመታዊ ምርት ከ77 ሚሊዮን ዶላር ወደ 110 ሚሊዮን ቶን ከፍ ለማድረግ እንዳቀደ አመልክቷል። ቃታርም የነዳጅ ምርቷን በቀን ከ8 ነጥብ 4 ሚሊዮን ወደ 6 ነጥብ 5 ሚሊዮን በርሜል ከፍ ለማድረግ ትፈልጋለች። የዩናይትድ ስቴትስ አርባ አንደኛው ፕሬዚዳንት የነበሩት ጆርጅ አርበርት ዋከር ቡሽ አስከሬን ከዛሬ ሰኞ ኅዳር 24 2011 አንስቶ በተወካዮች ምክር ቤት አዳራሽ ውስጥ ለተሰናባች ክፍት ሆኖ እንደሚቀጥል ተገልጧል። ሰለሞን አባተ አጠር ያለ ዘገባ አለው። ለፕሬዚደንት ጆርጅ ኤርበርት ዋከር ቡሽ ብዙ ሙገሳ፣ በጎ ቃላትና የሕይወታቸው መዘክር እየወረደላቸው ነው በዋሽንግተን ዲሲ ጊዜ ዛሬ ተስያት አንስቶ እስከ ከነገ በስተ ያረቡ ረፋ ድረስ በተወካዮች ምክር ቤቱ ዋና እልፍኝ በሚያርፈው አስክሬናቸው በሚገኝበት ሳጥን አጠገብ ባለሥልጣናቱና ማንም ክብሩን ሊቸራቸው የሚሻ ሁሉ እያለፈ ይሰናበታቸዋል። ከነገ በስተ ያረቡ በመላ ዩናይትድ ስቴትስ ብሔራዊ የሐዘን ቀን ሆኖ እንዲውል መንግሥቱ አውጇል። ፌዴራል መስሪያ ቤቶች ሁሉም ዝግ ሆነው ይውላሉ። ያኔ አሜሪካ በዋሽንግተኑ ብሔራዊ ካቴድራል በሚካሄድ ሥነ ሥርዓት አርባ አንደኛውን ፕሬዝደንቷን ትሸኛለች። በማግስቱ ሐሙስ፣ አስከሬናቸውን ጭና ዛሬ ወደ መናገሻዪቱ ዋሽንግተን ዲሲ እየበረረች ያለችው ኤርፎርስ ዋን ፕሬዝደንታዊ አይሮፕላን ወደዚያው ወደ ሀገራቸው ወደ ቴክሳስ ይዛ ትመለስና ሥርዓተ ቀብሩ በስማቸው በሚጠራው ፕሬዝደንታዊ ቤተ መጻሕፍታቸው ይፈጸማል። ስለ ፕሬዚደንት ቡሽ ሰሞኑን ብዙ መልካም መልካም ቃላት የተናገሩት ፕሬዚደንት ዶናልድ ትራምፕ እና ቀዳሚቱ መቤት ሜላንያ ትራምፕ ከነገ በስቲያው የብሔራዊ ካቴድራል ሥነ ሥርዓት ላይ እንደሚገኙ ተነግሯል። ስለ ፕሬዚደንት ቡሽ በዩናይትድ ስቴትስም ስም በዓለም ዙሪያም ብዙ እየተነገረ ነው። የቀድሞ የውጭ ጉዳይ ሚኒስትር ጄምስ ቤከር ደርሶ ጉራ የማይዳዳቸው ታላቅ መሪ ብለዋቸዋል። ጥሩምባ ጨርሶ አይነፉም ነበር። ከባህሪያቸው የላቁ ማሳያዎች መካከል አንዱ እርሳቸው ራሳቸው አስበው በአፈጻጸሙም ውስጥ ስለተሳተፉበት ተግባር ሙገሳውን ሌሎች እንዲያገኙ ነው የሚያደርጉት። ስራቸው ብዙ ትርፍና መዘዝም ያለው ልዩ ፕሬዚደንት ብለዋቸዋል ሚስተር ቤከር። የመከላከያ ሚኒስትርና ምክትል ፕሬዚደንትም ሆነው ያገለገሉት ሚስተር ዲክ ቼኒም ሚስተር ቡሽ ስለ ወታደራዊ ጉዳዮችና ዓለም አቀፍ ርዕሶችም የጠለቀ እውቀት የነበራቸው ታላቅ መሪ ነበሩ ብለዋቸዋል። ፕሬዚደንት ጆርጅ ኸርበርት ዋከር ቡሽ በዘጠና አራት ዓመት ዕድሜያቸው ያረፉት የከትናንት በስቲያው አርብ ነበር። በመጨረሻም አልሞትኩም። ፕሬዚዳንት ሙሐመድ ቡሃሪ ሞተ ያሉት ማይሞችና አረማውያን ናቸው ብለዋል። የናይጀሪያው ፕሬዚዳንት ሙሐመዱ ቡሃሪ በማህበራዊ መገናኛ ሲናፈስ የቆየውን ሐሜት ሲያስተባብሉ እንግሊዝ ውስጥ ለአምስት ወራት ለሕክምና የቆዩት ፕሬዚዳንት ቡሃሪ ሞተዋል፣ በቦታቸውም ፍጹም እርሳቸውን የሚመስል ሱዳናዊ ተተክቷል እየተባለ የተነዛውን አሉባልታ ጨርሶ ሐሰተኛ መሆኑን ትናንት እሁድ ፖላንድ ውስጥ በዳያስፖራ ለሚገኙ የሀገራቸው ተወላጆች ተናግረዋል። ታዲያ ለዳያስፖራው አሉላ በጣም ይሄ ትንሽ የሚያዝናና ዜና ነው። እኔ ራሴ ነኝ ተመልከቱኝ እያሉ ይናገሩ ነበር። ነገር ግን እሳቸውን የሚመስል ሰው አስቀምጠው ሞተዋል ብለው አናፈሱ እንደምን ይላሉ። ብዙዎች እኮ ታምሜ ሳለው ሞቴን ተመኝተው ነበር። አንዳንዶች እንዲያውም ሞተዋል ብለው በማመን ወደ ምክትል እየሄዱ ወደ እሳቸው ምክትል ለምክትልነት እንዲያጯቸው አመልክተዋል ብለዋል የእሳቸው ቃል አቀባይ። እና በጣም ትንሽ ዘና የሚያደርግ ለየት ያለ ዜና ነው። በቅርቡም ሰባ ስድስተኛውን የልደት ቀን እንደሚያከብሩ ገልጠዋል። ጠንካራ ሁኝም እቀጥላለሁ ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ሲል ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበድና አዲሱ አበበንን በአለም ዜና የጀመረው መደበኛ ፕሮግራማችን በ19 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀጣዩ የዕለቱ አብይ ርስ ከማለፋችን አስቀድሞ ለቅምሻ የምናሰማዋለን። አሁን እንግዲህ ካለፉት ስት አመታት ወዲህ ግጭቶች በየተለያዩ አካባቢዎች ይደረጋሉ፣ ይታላሉ። በዚህ ምክንያት ይመስለኛል አሁን በቅርብ የብሔራዊ የፕላን ኮሚሽን የዋርታው ደረጃ እንደሚያሳየው የአሁኑ አመት የኢኮኖሚ እድገቱ ወደ ሰባት ሰባት ዝቅ እንዳለ ነው። የኢትዮጵያ ኢኮኖሚ ማኅበር የጥናትና ምርምር ሥራ አስኪያጅ ዶክተር አሰፋ አድማሴን የሰማችሁት አድማጮች በኢትዮጵያ የምጣኔ ሀብት ይዞታ ላይ በሚያቀርቡት ትንታኔ በሁለተኛው አጋማሽ ይመለሳሉ። አሁን በእርግጥ በቀጥታ ወደ ቀዳሚው የዕለቷ አብይ ርዕስ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተመራ የአመራር ቡድን ትናንት ዩናይትድ ስቴትስ ጎብኝቶ ቨርጂኒያ ክፍለ ሀገር በሚገኝ ሂልተን ሆቴል ከፍተኛ ብዛት ያላቸው ታዳሚዎች በተገኙበት የደመቀ አቀባበል ተደርጎለታል። ሌሎቹ የአመራር አካላት አስተዳደር ዶክተር አምባቸው መኮንን፣ አቶ መላኩ አለበል እና አቶ ምግባሩ ከበደ ይገኙባቸዋል። በስብሰባው ወቅት ውይይቶች ተካሂደዋል። በቦታው ከተገኙት ሰዎች ለቀረቡት ጥያቄዎች ከአማራ ክልል መሪዎች መልስ ተሰጥቷል። ኦፊሴላዊ ስብሰባ የጀመረው የሃይማኖት መሪዎች ተወካዮች በሰጡት ቡራኬና የኦሮሞ እንግዶች ተወካዮች ባደረጉት ንግግር ነበር። በቦታው ተገኝታ ዝግጅቱን የተከታተለችው አዳነች ፍሳዬ ቀጣዩን አቅርባለች። አቤቱ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ በቸርነትህ በመግቦትህ ጠብቀህ እዚች ሰዓት ስላደረስከን እናመሰግንሃለን በዚህ ሰዓት ስለ ሀገራችን ኢትዮጵያ ሰላምና አንድነት፣ እድገትና ብልጽግና እንድንወያይ እንድንነጋገር ፈቃድህ ሆኖ ስለ ሰበሰብከን እናመሰግንሃለን። አቤቱ አምላካችን ሆይ ይህንን ሕዝብ ለማነጋገር ከኢትዮጵያ ድረስ የመጡትን ክቡራቱ ደርጓ እንዳርጋቸውን እንድትባርካቸው ከእሳቸው ጋር የመጡትን ሁሉ በበረከትህ እንድትጎበኛቸው እንለምንሃለን ኦሮሞ ነኝ ለመለመን ነው ወደ እግዚአብሔር እጃችሁ ዘርጉልኝ ሀዬ ሀዬ ዋቀ ሁማ ዋቀ ሁመማ ዋቀ ቡርቃህሮ ወንደ መላቡ ዋቀ ሰገልተ መገርባ ዋቀ ሰግለን ቦረና ዋቀ ቶርበንባሬንቱማ ዋቀ ሴረትማ ጨፌ ኦሮሞ waaqa shanan gadaa oromoo waaqa bokkuu gurraacha waaqa cichoo gurraatti waaqa odaanaa bee waaqa jaanora galaan kan nagaa walitti nu fidde nagaa mana keenyatti nu deebise. nu deebise. kan har'aas itti nagaa walitti nu qabde nagaa abbaa tokkummaa yaandinnata arbaa mistuun loo oromoo sattoo abiyyiin piraayim ministeeri laada የአንድነት መስራች የሆነው እሳትና ጭድና ጥብቶ ሳርና ማር ላበቀለልን እንኳን መሃላችን ተገኘ ለዚህ ላደረሰን አምላክ ይመስገን። አሜን። ብስሚላህ ረህማን ራሂም፣ አሰላሙ አሌይኩም ወረህመቱላህ በረካቱ። እንኳን ድንገት ነው ዚህ መድረክ ላይ እየተገኘውት ያው እንግዶቻችን፣ እንኳን በሰላም መጣችሁልን። ያው እንግዲህ የምታዩት ኢትዮጵያ ላይ ያለው ሰላም ፍትህ ከእናንተ እጅጋን ያለው ያለውና ካላህ ቀጥሎ እና ስለዚህ ሁሉንም ነገር ለእናንተ ጥለናል። እንኳን በሰላም ገባችሁ። ወሰላሙ አለይኩም ወራህመቱላ ወበረካቱ። ቀጥሎ ክቡር አቶ ገዱን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ንግግር አድርገዋል። በእንዲህ በአማራ ሁኔታ ስለተቀበላችሁን በራሴ ስምና በሎካም ቡድኑ እንዲሁም በአማራ ዲሞክራቲክ ፓርቲ ስም ላቅ ያለ ምስጋና አቀርብላችኋል። በዚህ በዋሽንግተን ዲሲና አካባቢው ነዋሪ የሆናችሁ ከዚህ የተገኛችሁ የተወደዳችሁ ወገኖችን ከሁሉ በማስቀደም የጊዜ ውድነት ትክክለኛ ትርጉም በሚሰጠው ሀገር ውስጥ እየኖራችሁ የአማራ ሕዝብ ሁኔታና የሀገራችን ጉዳይ እያሳስበናል፣ ያገባናል፣ ባለቤቶችን ነን ብላችሁ እዚህ ስለተገኛችሁና ጊዜያችሁን ስለሰጣችሁን ላቅ ያለ ምስጋናን በራሴና በሎካምቦድ ምስል አቀርባለሁ። ይህ የጉዞ ከሶስት ወራት በፊት ሊካሄድ ታስቦ በመጀመሪያው የትግል አገራችንና ወንድማችን ተስፋ ጌታቸው ድንገተኛ ህልፈት ምክንያት ሳይሳካልን የቀረ ሲሆን ከዚያም ወዲህ አስገዳጅ ወቅታዊ ሁኔታዎች ስላጋጠሙን እስካሁን ሳንገናኝ ቆይተናል። በዚህ አጋጣሚ ወንድማችን ተስፋዬ ጌታቸው ድንገተኛ ሞት በደረሰብን ሐዘን በየላችሁበት ሆናችሁ ስላጽናናችሁንና የምትችሉትን ሁሉ ደግፋችሁ አስገረኑ ከዲሲ ወደ አዲስ አበባ በክብር በመሸኘት ጭምር ላደረጋችሁ አስተዋጽኦና ላሳያችሁን ወገናዊነት ከፍ ያለ ምስጋና ናቀርባለሁ ላሳለፍ ነው። የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሀገረ አሜሪካ በመምጣት ከአብዛኞቻችሁ ጋር የተሳካ ውይይት ማካሄዳቸውን እናስታውሳለን። ክቡር አቶ ገዱ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፏል ብለዋል። ይህንም ተከትሎ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መቀራረብ ፍቅርና የቅርባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች በገቢር አብረን እንድንሰለፍ ለማድረግ ነው። የአማራ ህዝብ በዚህ ብዙ ጠውዞች በሞሉበት የኢትዮጵያ ታሪክ ውስጥ ለፍትህ ለእኩልነት፣ ለአገር ክብር እና ደህንነት መረጋገጥ አኩሪ ታሪክ እየፈጸመ የመጣ አርበኛ ህዝብ ነው። የአማራ ህዝብ በሀገሩ ጉዳይ የማይደራደር ቀናዬ ህዝብ ከመሆኑ ባሻገር ከሌሎች ወንድምና እህት ህዝቦች ጋር ተከባብሮ ተቻችሎና በባህል በሃይማኖትና በኢኮኖሚ ተሳስሮ አብሮ የመኖር አኩሪ እሴት የገነባ ለአብሮነት መኖር የሚመች ህዝብ መሆኑ ለማንም ግልጽ ነው። ይሁን እንጂ በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ሀቅ ነው ሲሉ አቶ ገዱ ተናግረዋል። ይሁን እንጂ ይህ ህዝብ ይህንን ያህል የሚያኮራ አገር ወዳድነትና በሌሎች ወንድም ህዝቦች ጋር ተከባብሮ የመኖር እሴት የገነባ ቢሆንም በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይከራክ ነው። የአማራ ህዝብ ካለፉት ስርዓቶች የተለየ ጥቅም ያገኘ ይመስል እንደ ጨቋኝ ለፍትህና ለእኩልነት መስዋዕት ሲከፍል የቆየ ሆኖ ሳለ የሌሎችን መብት እንደሚያፈን ወዘተ ተደርጎ ሲዘራ የኖረው የጥላቻ ዘር አበሳውን ያበዛው ቢሆንም ዛሬ ከሌሎች ወንድም የኢትዮጵያ ሕዝቦች ጋር ተደጋግፎ ባደረገው ትግል ከላይ የተገለጸው የለውጥ ጮራ ሊፈነጥቅ ችሏል። አሁን በሀገራችን ህዝቦች ትግል የተገኘው የለውጥ ተስፋ ብዙ ፈተናዎች ያሉበት ቢሆንም ሀገራችንና ህዝቦቿን ወደ ዲሞክራሲ ለማሻገር እጅግ የተመቸ ወቅት ላይ እንገኛለን። በመጨረሻም ብልሆች ስሜትን ሳይሆን ቁም ነገርንና ምክንያታዊነትን የህይወት መመሪያቸውን ያደርጋሉ ብለዋል የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው። የአቀባበሉን ስነ ስርዓትና የስብሰባውን አካሄድ በማዘጋጀት ተግባር በሰብሳቢነት የመሩት አሰገደች መኮንን ደግሞ ስለ ዝግጅቱ ሂደት ገልጸዋል። አመሰግናለሁ ዋዳነች። በእርግጥ አጭር ጊዜ ነበር ለመዘጋጃ የተሰጠን ቱ ዊክስ እና እንደምታውቂው፣ በሰሜን አሜሪካ የሚኖረው ህዝብ በጊዜ የሚሯሯጥ ነው። የራሱ ስኬጅል አለው። ይህን ስኬጅሉን ካንስል አድርጎ ወደ እኛ ስብሰባ እንዲመጣ ጥረት ማድረግ ቀላል አልነበረም። ሆኖም ግን ከተለያዩ የአማራ ማህበራት፣ ከሌሎች የሲቪክ ድርጅቶች እንዲሁም አንዳንድ ዲሲ ግብረ ኃይል የመሳሰሉት ተሰባስበን መከር እንግዲህ ይሄ ጉዞ ሊደረግ የነበረው ዶክተር አብይ ክቡር ጠቅላይ ሚኒስትሩ ወደዚህ በመጡ ጊዜ እንዲካሄድ ነበር። ይህም ፕሮግራም ነድፎ በሌሎች በአምስት ስቴቶችም እንዲካሄድ ቅዱን የነደፈው አቶ ተስፋዬ ጌታቸው ነበር። አቶ ተስፋዬ ጌታቸው የነደፈውን እቅድ ሳይከውን በማረፉ ምክንያት የአማራ መሪዎቻችን ልናያቸው እንደናፈቅን በሀዘኑ ምክንያት ሳይመጡ ቀሩ። ስለዚህ ይህ ስብሰባ መታሰቢያነቱን ለአቶ ተስፋዬ ጌታቸው አደረግንና አብዛኛዎቻችን ስራዎቻችንን በመተው ይህንን ነገር ሌት ተቀን አጣደፍን። በእውነት እግዚአብሔርም ተጨምሮበት ለውጤት በቅቷል። እንዳየሽው አዳራሹ ሞልቶ በርካታ ህዝብ ነው ከውጭ የተመለሰው አዘጋጇ አሰገደች ስለ አቀባበሉ ሁኔታ የተሰማቸውን አስገንዝበዋል። ዛሬ በመካከላችን ሲገኙ እኔ ዋሽንግተን ዲሲ ራሱ ራሱ ሰማይም የተቀበላቸው ነው የመሰለኝ። ትናንት አንቺም እንደምታውቂው እጅግ ዝናባማና ብርድ ነበር። ዛሬ ባልተጠበቀ ሁኔታ ፀሐያማ ሆኑ። እንዲህ ባማረ ሁኔታ ስብሰባችንን እንድናከናወን ስላደረገ እኔ በእውነት ሰማዩም አብሮ እግዚአብሔርም አብሮ ተጨመረ ነው ያልኩትና፣ ያማረ ነበር። ድካማችን ሁሉ ከላያችን ለቀቀ። ካሰብነው ነው እጅግ በላቀ ሁኔታ ህዝቡ ተገኘ። የእነሱ መኖር ደግሞ በአዳራሹ ልዩ ሞገስ ሰጠው። ዛሬ ተስፋዬ ጌታቸው ከሞት ተነስቷል። አድማጮች፣ በስብሰባው የተካሄደው ውይይት እንዲሁም ጥያቄና መልስ ሰፊ ጊዜ የሚጠይቅ በመሆኑ በመጪው ቅዳሜ እናቀርበዋለንና ተከታተሉን። ወደ ተከታዩ የመጽሔት ርዕስ እንሻገራለን። አድማጮች በተለያዩ የዓለም ሀገሮች በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስትር አስታወቀ። አዲሱ ድልድል በሀገሪቱ እየተካሄደ ያለው ለውጥ አካል መሆኑን ነው የውጭ ጉዳይ ሚኒስትር ቃል አቀባይ የገለጹት። እስክንድር ፍሬው ተከታዩን አድርሶናል። ኢትዮጵያ በተለያዩ የዓለም ሀገራት የሚገኙ ዲፕሎማቶቿንና ና ሰራተኞቿን በአዲስ አደረጃጀት በተለየ አሰራር ደልድላለች። ይህ ደግሞ የውጭ ጉዳይ ሚኒስቴር እየወሰደ ያለው የማሻሻያ እርምጃ እንደዚሁም የአደረጃጀትና የሰው ሀብት ድልድል አካል መሆኑ ተገልጿል። የሚኒስቴሩ ቃል አቀባይ አቶ መለስ ዓለም እንዳሉት ከዋናው መስሪያ ቤት ጀምሮ በየሀገራቱ ያሉ ሰራተኞች የተደለደሉበትን አዲስ ቦታ እንዲያውቁ ተደርጓል። በየሀገራቱ የሚመደቡ አምባሳደሮች፣ ዲፕሎማቶችና ሌሎች የኤምባሲ ሰራተኞች ኢትዮጵያውያን ዜጎችን ማሳተፍና ማገልገል እንደሚጠበቅባቸውም ቃል አቀባዩ አብራርተዋል። በኢትዮጵያ ጉዳይ ላይ የማያገባው ሰው የለም። ኢትዮጵያዊ ለሀገሩ እና በሀገሩ ጉዳይ ቀናኢ ነው፣ ይመለከተዋል። ከውጭ ግንኙነት አንጻር የኢትዮጵያ ዋነኞቹ አምባሳደሮች ውጭ ያሉ ወገኖቻችን ናቸው። ይህን አስተሳሰብ የሚያሰርጽ አደረጃጀት፣ መዋቅርና አሰራር ነው ተግባር ላይ የዋለ ያሉ የዜጋ ዲፕሎማሲ ትኩረት ተሰጥቶት ይሰራል። በውጭ ያሉ ሚስዮኖቻችን ከአጥር ግቢያቸው ሳይወጡ በራቸውን ከርችመው ውጭ ያለውን ዜጋ አርቀው እና አግለው የሚያካሂዱት የዲፕሎማሲ ስራ የለም። በራቸውን እንዲከፍቱ ዜጋ ንጉስ ነው፣ ዲፕሎማቱም አምባሳደርም አገልጋይ ነው የሚል መንፈስ እንዲኖረው ይጠበቃል። ለዚህ ሚኒስቴር መስሪያ ቤቱ በጽናት ይሰራል። ዲፕሎማቶች አገልጋዮች ናቸው። ውጭ ያለውን ኢትዮጵያዊ ሀዘኑን ማዘን ደስታውን መደሰት በጋራ መስራት ያስፈልጋል። ውጭ ያለውን ሀብት የማቀናጀት የማረቅ እና የመጠቀም ጉዳይ ነው የነሱ ኃላፊነት። በ59 ሚሲዮኖች ከሚገኙ 412 ሰራተኞች ውስጥ ግማሽ ያህሉ ከአንድ ሚሲዮን ወደ ሌላ እንደሚዘዋወሩም ቃል አቀባዩ ገልጸዋል። ከሰራተኞች ድልድል በተጨማሪ የአምባሳደሮች ሹመት በቅርቡ ይፋ እንደሚደረግም ቃል አቀባዩ አስረድተዋል። ምሁራንና ታዋቂ ግለሰቦች ከሚሾሙት አምባሳደሮች መካከል መሆናቸውንም ጠቁመዋል። አቶ መለስ ለአሜሪካ ድምፅ ሲናገሩ እንዳሉት አዲሱ ምደባና ድልድል በአገሪቱ ያለውን የለውጥ ሂደት ከግምት ያስገባ ነው። የዚህ ሪፎርም የማሻሻያ ዋናው ግብ ሚስዮኑ በአገር ደረጃ እየተካሄደ ያለውን የሪፎርም መደገፍ ነው። ሌላ አላማ ያለውም መንግስት በኢኮኖሚ መስክ እያደረገ ላለው እንቅስቃሴ ድጋፍ ማምጣት ነው። ጸጥታችን እንዳይታወቅ ስጋቶችን በመቀነስ ላይ አስተዋጽኦ ማድረግ፣ ከምንም በላይ ደግሞ እዚህ ሀገር የመጣውን ለውጥ ተከትሎ ውጭ በሚኖሩ ኢትዮጵያውያንና በመንግስት መካከል የነበረው የጥላቻ፣ የልዩነት፣ የመጠራጠር ግንብ ፈርሶ የአንድነት፣ የህብረት በጋራ የመስራት ድልድይ ተሰርቷል። ስለዚህ ዜጋ በሀገሩ ጉዳይ ዋነኛው አምባሳደር እሱ ነው የሚል አሳሰብ የተንጸባረቀበት ነውእና ለውጡን የሚደግፍ መዋቅር ማሻሻያ፣ ለውጡን የሚደግፍ የሰው ሀብት ምደባና ድልድል እየተካሄደ በውጭ ጉዳይ ሚኒስቴር እየተካሄዱ ያሉ ምደባዎች መመዘኛ ሙያ እውቀትና ክህሎት ብቻ ነው ሲሉም ቃል አቀባዩ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በኦሮሚያ ክልል የተለያዩ አካባቢዎች የሰዎች ሞትን እና መፈናቀልን በመቃወም ሰልፍ ተደርጎ መንግሥት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግሥት በበኩሉ የሰልፈኞቹ ጥያቄ አግባብነት ያለው መሆኑን ገልጦ ችግሩን ለመፍታት በጥምረት እየተሠራ እንደሆነም አመልክቷል። ሙክታር ጀማል ተጨማሪ ዝርዝር አለው። በኦሮሚያ ብሔራዊ ክልላዊ መንግሥት የተለያዩ ወረዳዎችና ከተማዎች በቅርብ በቤንሻንጉል ጉሙዝ የያሶ ወረዳና አካባቢዋ የተፈጠረውን የሰዎች ሞት እና ፖሊሶች ግድያን በተመለከተ መንግሥት በአፋጣኝ እርምጃ ወስዶ ሊያስቆም ይገባል በሚል የተቃውሞ ሰልፍ ተደርጓል። ይህ ተቃውሞ ሰልፍ በብሾፍቱ ዱከም አምቦ የተለያዩ የወለጋ ወረዳዎችና ከተማዎች የተደረገ ሲሆን ከአምቦ ያናገርኩት ሰው የሰላማዊ ሰልፉ ሂደትና ይዘት ይነግረውኛል። የሕግ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ሕዝብ ከቤኒሻንጉል ጉሙዝ እየተገደሉ ያሉ ይቁም፣ ከየቦታው እየተፈናቀለ ያለው የኦሮሞ ሕዝብ እንዳይፈናቀል ህዝቡን እንዳይፈናቀል እሱ መንግስት እንዲያስቆምልን፣ መጨረሻ ላይ ደግሞ አፋን ኦሮሞ የስራ ቋንቋ እንዲሆን፣ ይሄ ነው የእኛ ጥያቄ። እንግዲህ በአጭሩ ይሄን ነው ህዝቡ ሁሉም። የጠየቃችሁትን ጥያቄ በተመለከተ መልስ የሰጣችሁ የመንግስት አካል አለ ወይ? ሰልፉ ውስጥ በምን አይነት መንገድ ነው የተጠናቀቀው? መንግስት ሰራተኛ እንዳለም ጥያቄ ውስጥ አለ። ማንም በዚህ ሰዓት መልስ ሰጪ የለም፣ ሁሉም ጠያቂ ስለሆነ ማንም መልስ አልሰጣል። ህዝቡ እንዳለ ሰላማዊ ሰልፉን ድምፁን አሰምቶ በስርዓቱ፣ ምንም ድንጋይ የለም፣ ምንም መወርወር የለም። በጥሩ ሁኔታ ድምፁን ብቻ ነው አሰምቶ የገባው አሁን መልስ ነው የሚጠብቀው ከመንግስት። ዋናው ትኩረት የሆነው በተለይ በቤኒሻንጉል ጉሙዝና ኦሮሚያ ብሔራዊ ክልላዊ መንግስት አጎራባች አካባቢዎች ብሎም በቤኒሻንጉል ክልል ከማሺ ዞን ያሶ ወረዳ የሰው ህይወት ህልፈትና መፈናቀልን መንግስት በአስቸኳይ እንዲያቆም በተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎች በተመሳሳይ ሁኔታ ጥያቄ አቅርበዋል። ይህንን በተመለከተ ባለፈው ቅዳሜ የብሔራዊ ጸጥታ ምክር ቤት የፌዴራል ጸጥታ አካላት በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አዋሳኝ አካባቢው የተፈጠሩትን ችግሮች ለማረጋጋትና የህግ የበላይነትን ለማስከበር ወደዛው እንዲሰማራ ወስኗል። የፌዴራል አካላቱም ጸጥታን ከማስከበርና የህግ የበላይነትን ከማስጠበቅ ጎን ለጎን የተፈናቀሉ ሰዎችን የማቋቋም ግዴታም ተሰጥቷቸዋል። በክልሉ የተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎችን በተመለከተ ያናገርኳቸው የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው የህዝቡ ጥያቄ አግባብ ያለው መሆኑንና መንግስትም ለመመለስ እየተጋ መሆኑን ገልጸዋል። ዛሬ በወርነት ክልል የተለያዩ አካባቢዎች የተካሄደውም ሰላማዊ ሰልፍ የዚህ ድርጊት አድራጊዎች ለህግ ቅረቡ፣ ግድያ ይቁም፣ የሰዎች መፈናቀል ይቁም የሚል ነው። ይህንን መንግስት ያውቃል። ህዝቡን ጥያቄ ትክክለኛ ጥያቄ ነው ብሎ ያምናል። ዋናው ነገር መንግስት ይህን ችግር ለመፍታት ባለፉት ጊዜያትም ሰፊ ስራ እየሰራ ነው የሚገኘው። አሁንም የፌዴራል መንግስት የፌዴራል ጸጥታ አካል የሁለቱን ክልል ችግር በዘላቂነት ለመፍታትና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ሰላም እንዲረጋገጥ በግድያና በሰዎች መፈናቀል ሂደት ውስጥ ድርሻ ያላቸው በቀጥታም ሆነ በተዘዋዋሪ የተሳተፉ አካላትን ለሕግ ለማቅረብ ሰፊ ስራ ይገኛል። እስከአሁኗ ሰዓት ይህን መረጃ እስከሚሰጥበት ሰዓት ከሁለት መቶ በላይ ተጠርጣሪዎች በኢትዮጵያ ሕግ በፌዴራል መከላከያ እና ፖሊስ ኃይል በቁጥጥር ስር ውለው ጉዳያቸው የሚታይ ይሆናል። መንግስት የሚያደግም እርምጃ ለመውሰድ ሰፊ ስራ በመስራት ላይ ይገኛል። ስለዚህ ህዝቡም ይሄንን በመገንዘብ እገዛ ማድረግ አለበት። ተጠርጣሪዎች በህግ ጥላ ስር እንዲሆኑ ጥቆማ በመስጠት የጸጥታ አካል በመደገፍ እና ችግሮቹ ዘላቂ መፍትሔ በሚያገኙበት መንገድ የሚሰሩ ስራዎችን በመደገፍ እና ለውጡ እንዲቀጥል ሰላማዊ እንቅስቃሴ ወደነበረበት ቦታ እንዲመለስ የተፈናቀሉ ዜጎችም ወደነበረበት ቦታ ተመልሰው ሰላማዊ ኑሯቸው መቀጠል እንዲችሉ መንግስት የሚያደርጋቸውን እንቅስቃሴዎች በመደገፍ እና በመርዳት ህዝቡም የበኩሉ ሚና መጫወት አለበት ብለን በዚሁ አጋጣሚ መልዕክት ማስተላለፍ እንፈልጋለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሞክታርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻዊ መጽሄቱ ትንታኔ ርዕስ ነው የምንሻገረው። በአዲስ አበባ ከተማ መደበኛ አሰራርን ባልተከተለ መንገድ የተገነቡ ቤቶችን ወደ መደበኛ አሰራር የሚያስገባ ምርሃ ግብር እየተዘጋጀ መሆኑን ተገለጸ ይለናል መለስካቸው አመሃ። በፍጥነት በማደግ ላይ የሚገኙ ከተሞች ውስጥ የሚታየው መደበኛ ያልሆነ አሰራርና እድገት ፈተናዎች እየጋረጠ መሆኑንም በባለሙያዎች እየተነገረ መሆኑን ጠቅሷል መለስካቸው። በፍጥነት በማደግ ላይ በሚገኙ ከተሞች ተጀምረው በሚስፋፉ ኢ መደበኛ ስራሮችና ግንባታዎች ምክንያት የሚያጋጥሙ ችግሮችን ለመቋቋም እንዲሁም መፍትሔ ለመስጠት የሚያስችሉ ተመክሮችን የሚያለዋውጥ መድረክ አዲስ አበባ ከተማ ተከፍተዋል። በዚህ መድረክ አዲስ አበባን ጨምሮ ከተለያዩ አህጉራት ከተሞች የመጡ ባለሙያዎች በየከተሞቻቸው ያጋጠሟቸውን ፈተናዎችና መፍትሄዎቻቸውን ያቀርባሉ ተብሎ ይታመናል። ከዚህ መድረክ የሚጠበቀውንም የአዲስ አበባ ከተማ ምክትል ከንቲባ ዶክተር ሰለሞን ኪዳኔ ለጋዜጠኞች ግልጽ አድርገው ነበረ። ስለዚህ አሁን የዛሬው አጀንዳ በዚህ አኗኗር የከተማ እድገት ውስጥ እንደዚህ አይነት የሚፈጠሩት ስትረሶች መቋቋም የሚችልበት መንገድ ምን ማድረግ ይቻላል የሚል አጀንዳ ነው። ስለዚህ ከዛሬ የምንጠብቀው በዚህ ዙሪያ ላይ በሌሎች አገሮች ያሉ ክፍተማዎች ልምድ ምንድን ነው። ለምሳሌ ከአዲስ አበባ የሚወሰድ ልምድ ከሌሎች አፍሪካ ሀገሮች የሚወሰድ የሚችል በመደበኛ ያልሆነ የንግድ ስርዓት ውስጥ የገቡ ሰዎች አሉ። እነዚህ መደበኛ ያልሆነ ንግድ ስርዓት እያበጠ እያበጠ ሲሄድ አጠቃላይ ኢኮኖሚውን ኮላፕስ ሊያደርገው ይችላል። አዲስ አበባ ከተማ ባለፉት አስር ዓመቶች ውስጥ በከፍተኛ ሁኔታ እየተስፋፋች እንደምትገኝ ብዙዎቹ ይናገራሉ። ይህ እድገትና መስፋፋት ደግሞ መደበኛ ስርዓቱን የተከተለም ያልተከተለም እንዳለ ይታወቃል። ይህ መደበኛ ወይም መደበኛ ባልሆነ መንገድ ከሚፈጸሙት ድርጊቶች አንዱ የቤት ግንባታዎች እንዳሉበት ግንባታውን ያካሄዱት ሰዎች ራሳቸው አይክዱትም። ይሁንና እነሱም በአብዛኛው ምርጫ በማጣታቸው እንደሆነም ይናገራሉ። በአዲስ አበባ ከተማ ይህን ችግር ለመፍታት የሚያስችል መርሃ ግብር እየተዘጋጀ እንደሆነ ደግሞ ምክትል ከንቲባው ገልጸዋል። የከተማ የቤት አኗኗራችን አሁን አብዛኛው ወንዝ ዳር ተከትሎ እዛ የሚኖሩ በጣም ብዙ ህብረተሰቦች አሉ። ስለዚህ እነዚህ በአሁኑ ሰዓት በተለይ ከተማችን እያደገች ስትሄድ ድራይ ሳርፌስ ይበልጣል፣ ይበዛል፣ አስፋልት ይበዛል፣ የተሰራ መንገድ ቤት ሲበዛ ስለዚህ ዝናቡ የሚውጠው እንደ ስፖንጅ የሚውጠው ስለማይኖር ፍለዲንጉ ይጨምራል። ስለዚህ ይህንን ሳይሆን እነዚህ የምናነሳበት የቤት ፕሮግራሞች እየተሰሩ ነው ያሉት ስለዚህ አጠቃላይ እንደዚህ ና ሌሎች ደግሞ ባሉበት ምን መስራት ይቻላል። አጋጣሚ ሆኖ ልማቱን እንኳን ባናቀላጥፍ፣ ግን እዛው እያሉ ሊያጋጥም የሚችል ስትረስ ና ሾክ ማቋቋም የሚችልበት ምን ማድረግ ይቻላል የሚል በዋናነት አላማን ይዞ የሚደረግ ዶክተር ሰለሞን እንዳስረዱት መደበኛ ባልሆነ መንገድ እድገቶችና የልማት ስራዎች ሲከናወኑ ባልተጠበቀ ሁኔታ አደጋ ሲያጋጥም አደጋው የሚያደርሰው ጉዳት እጅግ ከፍተኛ ይሆናል። ይህን ጉዳት ለማካካስና ዜጎችን እንደገና ለማቋቋም የሚወጣው ወጪ መደበኛ በሆነ መንገድ እድገቱ ቢስፋፋ ከሚወጣው በእጅጉ ከፍ ያለ እንደሆነም ይናገራሉ። በአዲስ አበባ ቆሸ እየተባለ በሚጠራው ስፍራ የተፈጠረውን ሁኔታም እንደ ምሳሌ ያስታውሰውታል። በዚህ መድረክ ከአፍሪካ ከእስያና ከአውሮፓ አህጉራት ከተሞች የመጡ የሥራ ኃላፊዎች ተሳትፈውበታል። መድረኩ ለሚቀጥሉት ሦስት ቀናት ይቆያል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች፣ የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ስት ሰዓት ከሰላሳ ሰባት መሆኑን ያመለክታል። ሊሆን ነው ነው አደል፣ ጥቂት ሰከንዶች ቀርተዋል። ከቀኑ ሰዓት የለም እሱ ሁሉ ለመንገር፣ ከቀኑ ሰባት ሰዓት ከ37 ርዕሰ ወሬዎቹን ከአዲሱ አበበ በተለያዩ የዓለም ሀገራት በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሠራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። በኦሮሚያ ክልል የተለያዩ አካባቢዎች የሰዎች ሞትንና መፈናቀልን በመቃወም ሰልፍ ተደርጎ መንግሥት አፋጣኝ እርምጃ እንዲወስድ ተጠይቋል። የኦሮሚያ ክልል መንግስትም ሁኔታውን ችግሩን ለመፍታት በጥምረት እየተሠራ እንደሆነ አመልክቷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለፓኪስታኑ ጠቅላይ ሚኒስትር ኢምራም ካሃን በላኩት ደብዳቤ ለአፍጋኒስታን ሰላም በታቀደው ድርድር ላይ ኢስላማባድ እንዲገኝ ታሊባን እንድታግባ ኢስላማባድ ውስጥ ታሊባን ወደ ጠረጴዛ ውይይት እንዲመጣ ተጠየቀ። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር ቲቦር ናዢ በኢትዮጵያ ያደረጉትን ጉብኝት ጨርሰው ኦፊሴላዊ ጉብኝት ለማካሄድ ዛሬ አስመራ ገብተዋል። ለሰዓቱ ያለው ዋና ዋና ዜና በዚህ አበቃ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበን። ሁለተኛውን አጋማሽ ቀደም ሲል በሰማችሁት ርዕሰ ዜና ጀምረናል። አሁን ወደ ቅንብሮቹ እናልፋለን። አሁን ወደ ቅንብሮቹ እናልፋለን። በኢትዮጵያ የአትሌቲክስ እና እግር ኳስ ጨዋታዎች ላይ የሚያተኩረው ሳምንታዊ ቅንብር ለዛሬ የተዘጋጀው በገዛሀኝ ጽዮን መስቀል ነው። በአጫጭር የሀገር ውስጥ ዜና አትሌቲክሱን አስቀድም ያለሁ ከ16 እስከ 19 ባለው የእድሜ ክልል ያሉ ወጣቶችን ያሳተፈው ሁለተኛ ወጣቶች ሀገር አቋራጭ ሩጫ ትናንት በጃድ ሜዳ ተከውነዋል። ከክለቦች ከተቋማት ከክልልና ከግል የተወጣጡ 361 ወጣት አትሌቶች በሶስት የውድድር ዲሲፕሊን ተፎካክረቡበታል። በወጣት ሴቶች 6 ኪሎ ሜትር አትሌት አልማዝ ዘውዴ አትሌት ዘነቡ ፍቃዱ አትሌት አለም ፀሐይ አሰፋ ከአንደኛ እስከ ሶስተኛ በመውጣት ፈጽመዋል። በወጣት ወንዶች ስምንት ኪሎ ሜትር አትሌት ንብረት መልአክ በላቸው ቢተውና ተስፋሁን አባተ ባተ አንደኛ፣ ሁለተኛና ሶስተኛ ሆነዋል። በስምንት ኪሎ ሜትር ሪሌ ቅብብል ሩጫ ደግሞ የኦሮሚያ የኦሮሚያ ውሃ ስራዎችና የኢትዮጵያ ንግድ ባንክ ከአንደኛ እስከ ሶስተኛ በመውጣት የቡድን አሸናፊ ሆነዋል። አሸናፊ አትሌቶችም ከፍልቅልቋ የፌዴሬሽኑ ፕሬዝዳንት አትሌት ደራርቱ ቱሉ ሜዳሊያና የገንዘብ ማበረታቻ ሽልማት ተቀብለዋል። በእግር ኳስ ዜና የ2011 ዓ ም የኢትዮጵያ ፕሪምየር ሊግ የወጣለትን መርሃ ግብር ጠብቆ ባይካሄድም እየተቆራረጠም ቢሆን አራተኛ ሳምንት ላይ ደርሰዋል። ትናንት እሁድ በአዲስ አበባ ስቴዲዮም ቅዱስ ጊዮርጊስ ዘንድሮ ፕሪምየር ሊጉን የተቀላቀለውን ስሁል ሽሬን አስተናግዶ ባለሜዳው ጊዮርጊስ አራት ለባዶ አሸንፎ ሸኝቷል። አቤል ያለው፣ ምንተስኖ ታዳንና አሚን መሐመድ ለጊዮርጊስ ጎሎቹን ያስቆጠሩ ተጫዋቾች ናቸው። እንግሊዛዊ የቅዱስ ጊዮርጊስ አሰልጣኝ ስቱዋርት ሃል ከጨዋታው በኋላ በሰጡት አስተያየት የአጫዋወት ስልታችንን ቀይረናል። ሰሞኑን የሰራ ነውን ልምምድ በትክክል ተግባራዊ በማድረጋቸው በተጫዋቾቻቸው መደሰታቸውን ገልጸው ከረፍት መልስ ጫና ፈጥረው እንዲጫወቱ ነግሬያቸው ያንንም አሳይተዋል፣ አስደስተውኛል ብለዋል ሚስተር ስቱዋርት። የተሸናፊው የሱል ሽሬ አሰልጣኝ ጸሐዬም በበኩሉ የሚከተለውን ተናግረዋል። ሁለቱ ኳሶች በራሳችን ስህተት ነው። ትንሽ ተከላካዮችን አካባቢ ኃላፊነት የጎደለው አጫዋት ነበር። ፕሮሰስ ለማድረግ ከሚል ማውጣት በሚገባቸው ሰዓት ያ ነገር ባለማድረጋቸው ጎትተናል። በዛ ላይ ደግሞ ጥሩ የሚባሉ ሁለቱ ተጫዋቾች ሚድፊልድ አካባቢ የነበሩ ሁለቱም በጉዳት ወጥተዋል። ያ መውጣታቸው ደግሞ ለቀያሪ የሚሆን የልጆቹ ኳሊቲም ተክቶ መጫወት ላይ የገቡ ልጆች ጥሩ ባለመሆን ቲምም ጎትተናል። በክልል ከተሞች ጎንደር ላይ ፋሲል ከተማ ከኢትዮጵያ ቡና ባዶ ለባዶ ባህር ዳር ከተማ ከሐዋሳ ከተማ በተመሳሳይ ባዶ ለባዶ ሲለያዩ፣ ሶዶ ላይ ወላይታ ዲቻ መቀሌ እንደርታን አንድ ለባዶ አሸንፈዋል። የሌሎች ቡድኖች ያልተደረጉ ቀሪ ጨዋታዎች እንደተጠበቁ ሆኖ በሶስት ጨዋታ በእኩል ሰባት ነጥብ ኢትዮጵያ ቡናና ሐዋሳ ከተማ በመሪነት ደረጃ ላይ ተቀምጠዋል። የአፍሪካ እግር ኳስ ዜና ደግሞ ወደ ጋና ይወስደናል። በጋና አስተናጋጅነት በስምንት ሀገራት ብሔራዊ ቡድኖች መካከል ለሁለት ሳምንት ሲካሄድ የቆየው አስራ አንደኛው የአፍሪካ ሴቶች እግር ኳስ ዋንጫ በናይጄሪያ ሴቶች ብሔራዊ ቡድን አሸናፊነት ተጠናቋል። ዘ ፋልከንስ በሚል የቁልምጫ ስማቸው የሚታወቁት የናይጄሪያ ሴቶች ብሔራዊ ቡድን የደቡብ አፍሪካቸውን በመለያ ምት አራት ለሶስት በማሸነፍ ነው የዋንጫ ባለቤት የሆነው። ሙሉውን የጨዋታ ጊዜ ባለመሸናነፋቸው ወደ መለያ ምት መሸጋገር ግድ ብሏቸዋል ቀደም ሲል ለደረጃ በተደረገው ጨዋታ ካሜሮን ማሊን አራት ለሁለት በመርታት ካሜሮን ሶስተኛ ሆኗል የአፍሪካ ሴቶች እግር ኳስ ዋንጫ ከተጀመረ ወዲህ የናይጄሪያ ሴቶች ብሔራዊ ቡድን ዘጠኝ ጊዜ ሻምፒዮን ሲሆን ኢኳቶሪያል ጊኒ ሁለት ጊዜ ዋንጫ አንስቷል በዚህም ውጤታቸው መሰረት ናይጄሪያ ደቡብ አፍሪካና ካሜሩን። ለዓለም እግር ኳስ ዋንጫ የአፍሪካ ተወካዮች ሆነው ይሳተፋሉ። ሌላው የዋንጫ ፍጻሜ ጨዋታ ወደ ዴሞክራቲክ ኮንጎ ይወስደናል። በኪንሻሳ የተደረገው የአፍሪካ ኮንፌዴሬሽን ዋንጫ ሲሆን የፍጻሜ ተፋላሚዎቹ የኮንጎው ኤሲቪታና የሞሮኮ ራዣ ካዛ ብላንካ በባለሜዳው ኤሲቪታ ሶስት ለአንድ አሸንፏል። ባለፈው ሳምንት ራዛ ካዛ ብላንካ ሶስት ለባዶ አሸንፎ ስለነበር ራዛ ካዛ ብላንካ አራት ለሶስት በሆነ አጠቃላይ ውጤት የኮንፌዴሬሽኑ ዋንጫውን አንስተዋል። በዚያው ወደ አውሮፓ ስንሸጋገር በርካታ የእግር ኳስ ተከታታዮች ተወዳጅ መሆኑን የሚመሰክሩለት የእንግሊዝ ፕሪምየር ሊግ የመጀመሪያውን ዙር ለማጠናቀቅ እየተቃረበ ነው። በአስራ አራተኛው ሳምንት ጨዋታዎች ማንቸስተር ሲቲ በርን ማውዝን ሶስት ለአንድ በማሸነፍ መሪነቱን ሲያጠናክር በቀደመ ገናና ስሙ የሚታወቀው ማንቸስተር ዩናይትድ ከሳውዝ ሀምፕተን ሁለት ለሁለታቻ ተለያይቶ ነጥብ ተጋርቷል። ሌላው የፕሪምየር ሊጉ ኃያል ቡድን ሊቨርፑል ባለቀ ሰዓት በኤቨርተን ላይ አንድ አስቆጥሮ አንድ ለባዶ በማሸነፍ ነጥብ ከመጣል ተርፏል። ዲቮክ ኦሪጊ ለሊቨርፑል ጎል ያስቆጠረ ተጫዋች ነው። አርሴናል ቶተንሃምን አራት ለሁለት፣ ቼልሲ ፉልሃምን ሁለት ለባዶ ያሸነፉ ቡድኖች ናቸው። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ በ38 ነጥብ መሪነቱን ሲያስቀጥል፣ ሊቨርፑል እና ቼልሲ በ36 እና በ31 ነጥብ ሁለተኛና ሶስተኛ ናቸው። አርሴናል ደረጃውን አሻሽሎ የቶተንሃምን ደረጃ ነጥቆ አራተኛ ሲሆን፣ ቶተንሃም ወደ አምስተኝነት ዝቅ ብሏል። ኮከብ ግብ አግቢነቱን በአስር ጎል የአርሴናሉ ኦባሚያንግ መሪነቱን ጀምሯል። በስፔን ላ ሊጋ የአንገት ለአንገት ትንቅንቁ ቀጥሏል። ባርሴሎና ቪያሪያልን ሁለት ለባዶ በመርታት ባለፈው ሳምንት የተነጠቀ መሪነቱን አስመልሷል። ሲቪያ አቻ በመውጣቱ መሪነቱን ለባርሳ አስረክቦ ዝቅ ብሏል። ሪያል ማድሪድ ቫሌንሺያን ሁለት ለባዶ ሲያሸንፍ፣ ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ28 ይመራል። ሲቪያ በ27፣ አትሌቲኮ ማድሪድ በ25 ሁለተኛና ሶስተኛ ናቸው። ክርስቲያን ስትዋኒ ከዢሮና ኮከብ ግባ ግብነቱን በ11 ጎል ይመራል። ገዛሃኝ ጽዮን መስቀልን ለስፖርት ቅንብሩ እናመሰግናለን። አድማጮች፣ የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ወደ ጎንደር ይወስደናል። ጎንደር ዩኒቨርሲቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለስልሳ የአካል ጉዳተኝ ተማሪዎች የነጻ ትምህርት እድል ሰጠ። የዩኒቨርሲቲው ፕሬዚዳንት እንደገለጡት ከስልሳዎቹ አረባዎቹ ሴቶች ሲሆኑ በመጀመሪያና በሁለተኛ ዲግሪ እየተማሩ ነው ያሉት። በዘንድሮ ዓመት ኢትዮጵያውያንን ብቻ የተቀበለ ሲሆን በሚቀጥሉት አስር ዓመታት ለአራት መቶ በምስራቅ አፍሪካ የሚገኙ ችግረኛ የአካል ጉዳተኞችን ተጠቃሚ ያደርጋል ይላሉ ፕሬዚዳንቱ። የሁለተኛ ዓመት የሕግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው ትምህርቴን ሳጠናቀቅ ለአካል ጉዳተኞች የተነፈጉ መብቶች ላይ እሰራለሁ ይላል። አስቴር ምስጋና ሆነች ዘገባውን የላከችው። የጎንደር ዩኒቨርሲቲ ከሀገር ውስጥም ሆነ ከውጭ ሀገር ካሉ የበጎ አድራጎት ተቋማት ጋር በመሆን በችግር ምክንያት የከፍተኛ ትምህርታቸውን መከታተል ላልቻሉ አካል ጉዳተኛ ተማሪዎችን ነጻ የትምህርት እድል እየሰጠ ይገኛል። በዚህ ፕሮግራም አሁን ስልሳ ተማሪዎችን በመጀመሪያና በሁለተኛ ዲግሪ ሙሉ ወጫቸውን ሸፍኖ እያስተማረ ይገኛል። ለዚህ ምስክር ደግሞ የሁለተኛ ዓመት የህግ ተማሪ የሆነው ወጣት ገብረኪዳን ሽባባው አንዱ ነው። አስራ ሁለተኛ ክፍል ሀገር አቀፍ ፈተና ከተፈተንኩኝ በኋላ ውጤቴ በጣም ጥሩ ነበረ። በተጨማሪም ደግሞ በጎንደር ዩኒቨርስቲ ስኮላርስ ፕሮግራም ውድድር አዘጋጅቶ ነበር ና የዛም ውድድር እድለኛ ነበርኩኝ። እድለኛ ከሆንኩ በኋላ ወደ ጎንደር ዩኒቨርሲቲ ስመጣ የተደረገልኝ አቀባበል ና ምቹ ሁኔታ በጣም ደስ ሲል ነበረ። ግቢ ከገባ በኋላ ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢ ሁኔታ ተሟልተውልኛል። በግል ላፕቶፕ ተሰጥቶኛል። አይሲ ሪከርደር፣ ስሌት፣ ስታይለስ፣ ብሬል። ከመደበኛ የትምህርት ሰዓት ውጭ ሁድ፣ ቅዳሜ የተለያዩ ስልጠና ኮሚኒኬሽን ማለት የቋንቋ ክህሎታችንን ከፍ ለማድረግ ስልጠና ተሰጥቶናል። 4780 ብር አካባቢ በወር አገኛለውኝ ይከፈለኛል። ከዛም በተጨማሪ ሌሎች በርካታ ድጋፎች ይደረጉልኛል። ፕሮግራሙ ትኩረቱን በችግረኛ የአካል ጉዳተኛ ተማሪዎች ላይ ያተኩር እንጂ፣ በተለይ ለሴቶች ልዩ ትኩረት ሰጥቷል። 60 በመቶ የድሉ ተጠቃሚዎች ሴቶች ናቸውና ስሜ ቤቴ ላይ ማወቅ ባላለውኝ የጎንደር ዩኒቨርሲቲን ያሳደገኝ እና ጎንደር ዩኒቨርሲቲን ደግሞ ማመስገን እንፈልጋለሁኝ። ምክንያቱም እዛ ጎንደር ዩኒቨርሲቲ ባላድግና እንድመል ኑሮ ይህን እድል ማግኝ ይችላል ተምሬ ዛሬ ዩኒቨርሲቲ አልገባም ነበረ። አሁን የሁለተኛ ዓመት የሕግ ተማሪ ነኝ። ከሶስት መቶ በላይ ምናምን አካል ጉዳተኞች ተማሪዎቹ ተወዳድሬ የአንደኛው አልፌ ለዚህ ደረጃ ደረስኩ ነኝ። እና ኮምፒውተር ተሰጥቻለሁ። ላፕቶፕ አለኝ። እዛም አልፎ ደግሞ ብር የኪስ ብር አለኝ። እና እሱ እሱ እየተደረገልኝ ነው ብሩ እስከ በኢትዮጵያ ሲመነዘር አራት ሺ ሰባት መቶ ምናምናም እስከ ስምንት መቶ ባለው ብር ነው። የትምህርት እድልም አግኝቻለሁኝ ሳይክል ውንቸርም ያው ተሰጥቻለሁ ተገዝቶልኛል፣ ተሰጥቻለሁኝ እና ያው አሁን ደስተኛው እኛ ነው የመማረው ወረዳ ቦታዎች እየሄድኩ ነው እና አካላተኞች እንዲማሩ ና ይህን የኔን እድል ሁኖ እንደኔ ሁኖ በቃ ሌሎችንም እንዲደግፉ ነው ማድረግ የምፈልገው። የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር ደሳሌ መንገሻ ፕሮግራሙ ባለፈው አመት ሀያ በክልሉ ያሉ ተማሪዎችን በመቀበል የጀመረ ሲሆን ዘንድሮ አርባ በመላ ሀገሪቱ ያሉ ችግረኛ የአካል ጉዳተኛ ተማሪዎችን መልምለን እያስተማርን ነው። እቅዳችንም ወሰን ተሻጋሪ ነው ይላሉ። እንግዲህ እቅዱ አራት መቶ ሀምሳ ነው በአስር አመት ውስጥ። አሁን ሁለተኛ ዓመታችን ነው። ይህን አመት ጨምሮ ለሚቀጥሉት ዘጠኝ ዓመታት አራት መቶ ሀምሳ አካል ጉዳተኞች ኢትዮጵያውያን ብቻ ሳይሆን ወደ ዘጠና የሚሆኑትም ከደቡብ ሱዳን፣ ከሶማሊያ እና ከጅቡቲ አሁን ደግሞ እንግዲህ ከኤርትራ ጋር በነበረው እንትን ከስደተኞች ጋር ካሉ እንወስዳለን የሚል ነበር። አሁን ባለው ሀገራዊ ግንኙነት መሰረት ከኤርትራም እንወስዳለን። በዋናነት ግን አብዛኛው ተማሪዎች ተጠቃሚ የሚሆኑት ኢትዮጵያ ውስጥ ሆነው እንዳልኩት በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም የሚዘልቅ ፕሮግራም ነው። አሁን የዘረጋ ነው ለሚቀጥሉት አስር አመታት ዶክተር ደሳሌ ስለ ምልመላው ሲናገሩ በመገናኛ ብዙኃንና በማህበራዊ ሚዲያ ማስታወቂያዎችን እናሰራጫለን ጥሪውን ሰምተው ለመጡ ደግሞ በገለልተኛ አካል ቤት ለቤት በመዞር ግምገማ ካካሄድን በኋላ ምርጫ እናካሄዳለን ብለዋል። እንግዲህ በኢትዮጵያ የትኛውም ክልል ላይ ዞረው ነው ይሄ ግብረ ኃይል የሚሰራው ማለት ነው። ሀረርም ይሁን ጅማም ይሁን መቀሌም፣ ጎንደር፣ ባህርዳር የትም ቦታ ይሄዳሉ። የሚኖሩትንም ህይወት ከዛው ከቤተሰባቸው እንዳሉ ነው። ምክንያቱም የቤተሰብ ኢኮኖሚውን አካል ጉዳተኝነታቸው ብቻ ሳይሆን ቤተሰቦቻቸው እነዛን አካል ጉዳተኞች መደገፍ የሚችል ቤተሰብ ይኖራል ላይኖር ይችላል። ስለዚህ የቤተሰባቸውን ኑሮም አይተው የሚሞሉ ፎርማቶች አሉ። እነሱ ነው ይዘው የሚመጡት። በዚህ መሰረት አምና ሀያ ልጆች ተቀብለን እያስተማርን ነው። በዚህ አመት አርባ ልጆች ተቀብለናል። ሰላሳዎቹ ቅድመ ምረቃ ነው። አስሮቹ ለድረ ምረቃ ነው። በድምሩ ስልሳ ተማሪዎች አሁን በትምህርት እየጀመሩ ነው ማለት ነው። በመጨረሻ የእድሉ ተጠቃሚ የሆነው ወጣት ገብረ ኪዳን የሚናገረው አንድ ቁም ነገር አለ። ይሄንን ድጋፍ ተጠቅሜ ለሀገሬ ትልቅ አስተዋጽኦ በተለይ 17.6 ፐርሰንት የሚሆነው ከቶታል ፖፕሌሽኑ የሚሆነው አካል ጉዳተኛ እንደመሆኑ መጠን በእነዚህ ወገኖች ላይ ትልቅ አዎንታዊ የሆነ ለውጥ ለማምጣት የራሴን አስተዋጽኦ ለማበርከት ትልቅ ህልምና ፍላጎት አለኝ። እኔ የማያቸው የክፍተቶች ለምሳሌ በህገ መንግስቱ ማለት በ19 ከረንት ኮንስቲትዩሽን ላይ ስለ ዲስብሊቲ የሚያወራ የትኛውም ፕሮቪዥን የለም። ከ106ቱ አንቀጾች አካል ጉዳተኞችን የሚመለከት ጉዳይ አልተነሳም እና ለአካል ጉዳተኞች ቦታ እንዳልተሰጠ እና ተገቢው ትኩረት እንዳልተሰጠ ነው የሚያሳየው። የህግም ተማሪ እንደመሆኑ መጠን የትኛውም አይነት አዋጅ ሲወጣ አካል ጉዳተኞችን ታሳቢና ተጠቃሚነትን ሊያረጋግጥ በሚችል መልኩ መሆን እንዳለበት የራሴን አስተዋጽኦ አበረክታለሁ ብዬ አስባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር አሁን ደግሞ አፍሪካ ነክ ርዕሶች ይቀጥላል። አፍሪካ ነክ ርዕሶች ለምሽቱ በኢትዮጵያ ኢኮኖሚ ጉዳዮች ላይ ያተክሯል። ቀደም ብለን በመግቢያችን ያስተዋወቅ ነው ነው የኢትዮጵያ ምጣኔ ሀብት ካለፉት አስር አመታት ወዲህ በየአመቱ በአስር ከመቶ ሲያድግ መቆየቱ ሲነገር በዚህ አያያዙ ከቀጠለ ኢትዮጵያ እንደ አውሮፓውያን የዘመን አቆጣጠር በ2025 በሚኖረው ጊዜ ውስጥ በመካከለኛ ገቢ ደረጃ ልትደርስ ትችላለች የሚል ትንበያ መኖሩን ጨምሮ በያዝነው አመት ግን የእድገቷ መጠን ዝቅ ብሎ ሰባት ነጥብ ሰባት እንደሆነ ብሔራዊ የፕላን ኮሚሽን ገልጠዋል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ኢኮኖሚ ማህበር የጥናትና ምርምር ስራ አስኪያጅ ዶክተር አሰፋ አድማሴን ጋብዘናል። አዳነች ፍሳዬ ነች ያወያየቻቸው ዶክተር አሰፋ አድማሴ ኢትዮጵያ ካለፉት አስር ዓመታት ወዲህ በከፍተኛ ፍጥነት ስታድግ እንደነበር ሲገለጽ ቆይቷል በአሁኑ ወቅት ግን ግጭቶች ቢኖሩም እና የእድገቷ መጠን ዝቅ ቢልም ጋና አልፋት ብትሄድም በፍጥነት ማደጓ እንደሚቀጥል ተገልጿልና በእነዚህ ነጥቦች ላይ ያሉት አመለካከት እንዴት ነው አመሰግናለሁ እንግዲህ በተባለው እንግዲህ አኃዛዊ መረጃዎች የሚያመለክቱት ያለፉትን ተከታታይ አመታት የኢኮኖሚ ቤቱ እንደተባለው በጣም የተሻለ ሁኔታ ላይ እንደነበረ ይታወቃል። በአማካይ እንግዲህ አመታዊ ጂዲፒ የምንለው አመታዊ አጠቃላይ የሀገሪቱ ምርት መንግስት የሚያወጣው መረጃ ብቻ ሳይሆን ያው ሌሎችን ተቋማት እንደ ወርልድ ባንክ እንደ አይ ኤም ኤፍ ያሉት በዛ ተቀራራቢ የሆነ ቁጥር ነው የሚያስቀምጡት በዚህ በአጠቃላይ ኢትዮጵያ ኢኮኖሚ የማደግ ሁኔታ ላይ እንደነበረ የሚያመለክቱ ብዙ ነገሮች ነበሩ። እንግዲህ ካለፉት ጥቂት አመታት ወዲህ የተለያዩ ግጭቶች በየተለያዩ አካባቢዎች ይደረጋሉ፣ ይስተዋላሉ። በዚህም ምክንያት ይመስለኛል አሁን በቅርቡ የብሔራዊ የፕላን ኮሚሽን ያወጣው መረጃ እንደሚያሳየው የአሁኑ አመት የኢኮኖሚ እድገቱ ወደ ሰባት ነጥብ ሰባት ዝቅ እንዳለ ነው ከአስር እና ከአስራ አንድ ፐርሰንት ወደ ሰባት ሰባት ቁጥ ማለት በኢትዮጵያ ደረጃ እስከዛሬ በነበረው ሂደት የሚያስደስት አይደለም። የአይ ኤም ኤፍን ግምት ወደ ሰባት ወጥ አምስት አካባቢ ነው ይሆናል ተብሎ የሚገምተው እና እንግዲህ የኢኮኖሚ እንቅስቃሴ እንደዚህ ነው የሚመስለው። አሁንም ቢሆን ኢትዮጵያ ይህን ያህል በጣም አስፈሪ ሁኔታ ውስጥ ነች መናገር አይቻልም በዚህ ደረጃ። የኢትዮጵያ መንግስት ትልቅ የመንግስት ይዞታ የሆኑት ኩባንያዎች ሳይቀሩ ለግል ይዞታነት ክፍት እንደሚሆኑ አስታውቋል። እንደሚታወቀው እና እስካሁን ባለው ጊዜ በተግባር ላይ የዋለ ነገር አለ። እሱ ላይ ብዙ ያለኝ በሰማሁት እዛ ላይ የሚሰራ አንድ አማካሪ ቡድን በተቋቋመ አውቃለሁ። ከዛ አልፎ ግን መሬት ላይ ምን ያህል ስራዎች እንደተሰሩ በቂ መረጃ የለኝ። የሰማሁትም እንቅስቃሴ የለም። በእኔ ግምት ይሄ በአጭር ጊዜ የሚሆን ነገር ነው ብዬም አልገምም። ግን በአጠቃላይ እንግዲህ የመንግስት ይዞታ የነበሩት ትልቅ ኩባንያዎች እንደ ቴሌኮምን የመሳሰሉት ወደ ግል ይዞታነት ሲለወጡ ምን አይነት አንደምታ ይኖራል? በአጠቃላይ ጥቅሙ ወይስ ጉዳቱ ያመዝናል? እንዴት ይመለከቱታል? እንግዲህ መቼም በመንግስት ስር የነበሩ የማምዶቻ እና የአገልግሎት ኩባንያዎች በተወሰነ ደረጃ የግል ተሳትፎን ማምጣታቸው በኔ በኩል እንደ መጥፎ ነገር አላየውም። እነዚህ ድርጅቶች አንዳንዶቹ በከፍተኛ ደረጃ ብክለት ያለባቸው ድርጅቶች ናቸው። ያንን ብክለት ለማሻሻል በተወሰነ ደረጃ የግል ዘርፉ ተሳትፎ የተሻለ የአሰራር ዘዴን በማምጣት ቴክኖሎጂን በማምጣት ተጨማሪ ካፒታልን በማምጣት የበለጠ ኤፊሽንት ያደርጋቸዋል የሚል ግምት አለ። ተወዳዳሪ ያደርጋቸዋል የሚል ግምት ነው ያለኝ እና ይሄ እንግዲህ ያው የውጭ ወይም ደግሞ የግል ባለሀብት ተሳትፎ ሲመጣ ይዞት የሚመጣው ካፒታል አለ፣ ይዞት የሚመጣው የውጭ ምንዛሬ አለ። ከዛ በተጨማሪ ግን የተሻለ ዘመናዊ አሰራርን ለመከተል የተሻለ ቴክኖሎጂን ለመከተል በዓለም አቀፍ ደረጃም ተወዳዳሪ ለመሆን የሚያስችል ብቃት በተወሰነ ደረጃ እንዲሆን ሊያጎልብት ይችላሉ ብዬ ነው ማ እና ይሄ በአውንታዊ መልኩ ነው የማየው። ይህንን ፖሊሲ አቅጣጫ በሀገሪቱ አልፎ አልፎ የሚታዩት ግጭቶች፣ ያለመረጋጋት ምልክቶች ናቸው ስለሚባል በሀገሪቱ ኢኮኖሚ ላይ ምን አይነት አንደምታ ይኖራቸዋል ብሎ ይገምታሉ? አሁን የመጨረሻ ላይ ያነሱት ያው የግጭቶች አልፎ አልፎ የሚታዩ ግጭቶች በሀገሪቱ ውስጥ የሚያመጡት ከፍተኛ የሆነ ኢኮኖሚ ተጽዕኖ አለ እንግዲህ አብዛኛው የኢኮኖሚ እንቅስቃሴ የሚታሰበው እንግዲህ ኢንቨስትመንትን በማስፋፋት የተሻለ ሁኔታ ለመፍጠር ነው የሚሞከረው። ያን ለማድረግ ግን እነዚህ ግጭቶች ኢንቨስትመንት እንዲሸሽ፣ የንግድ እንቅስቃሴ የሚቋረጥ፣ የትራንስፖርት አገሮች የሚቋረጥ፣ ሰዎች ሊሞጡ፣ እንደዚህ አይነት ነገሮችን በመፍጠራቸው አጠቃላይ ኢኮኖሚ እንቅስቃሴ ላይ አድጋ ተጽኖ ብሏቸዋል። ምናልባትም ከዛም ያለፈ ተጽኖ ሊሆናቸው ይችላል። ከግጭቶቹ ከብረን በኋላም ለልማት ሊድ ይገባ የነበረ ሀብት የወደሙ ንብረቶችን ለመጠገም ሲል ያ ብክነት ነው። የተጎዱ አዳዲስ ኢንቨስተሮችን መልሶ ለመሳብም ችግር ነው እና እነዚህ ነገሮች ያው ሚያሳስብናል ተስባል ናቸው። በአጠቃላይ በኢኮኖሚ እንቅስቃሴ ላይ እነዚህ ነገሮች ይኖራሉ ብሎ መገመት ይቻላል። እሺ እንግዲህ ዶክተር አሰፋ አድማሴ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም ነው ጠቅመለሁ። አዳንችን ልቅንብሯ እናመሰግናለን። አድማጮች ለምሽቱ ያልነውንም በዚሁ ማብቃታችን ነው። ደህና እደሩ ንበል ከማለታችን በፊት ግን ለሙዚቃ ዝግጅት ሰዓት አላገኘንም። አሁን በዚሁ በቀረው ደቂቃ ግን ብርሃን አለማየሁ እሸቴ መርታልናለች። በእኛ በኩል ሰላም፣ ደህና እደሩ። ትግርኛ ፕሮግራም ይቀጥላል። Qua for Kirkus. Ye fell a goimta. Ye fell a yuta. Did quap a girl him ta, he fell a girl him ta, Tarika yuta. 印太间的记忆。